የኢትዮጵያ መንግስት የአንድ ወገን የተኩስ ማቆሙን ይፋ ካደረገ በኋላ የትግራይ ክልልን በማስተዳደር ላይ የሚገኘው እና ራሱን የትግራይ ክልል መንግስት በሚል የሚጠራው የኢትዮጵያ መንግስት ደግሞ አሸባሪ እያለ የሚጠራው ህወሓት ቀጥሎታል በተባለው ውጊያ ከሁለት መቶ ሺህ በላይ የአማራ ክልል ነዋሪዎች መፈናቀላቸውን የክልሉ መንግስት አስታወቀ። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ በክልሉ በግጭትና በተፈጥሮ አደጋዎች ምክንያት የተፈናቀሉ ወደ አምስት መቶ ሺህ ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ለአሜሪካ ድምጽ ተናግረዋል። ችግሩ በተደጋጋሚ ቢገለጽም ዓለም አቀፉ ማህበረሰብ ምንም ዓይነት ምላሽ አለመስጠቱ እንዳሳዘናቸውም ቃል አቀባዩ ጨምረው ተናግረዋል። አስቴር ምስጋናው አጠር ያለ ዘገባ አላት። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምፅ እንደተናገሩት የኢትዮጵያ መንግስት የአንድ ወገን የተኩስ አቁም በማወጅ ወታደሮቹን ካስወጣ በኋላም ህወሀት ወደ አማራ ክልል ዘልቆ በመግባት በአዋሳኝ አካባቢዎች ባሉ ቦታዎች ጥቃት ሰንዝሯል። ህወሀት በተቆጣጠረባቸው የአማራ ክልል አካባቢዎች ወጣቱን እየገደለ እና እየዘረፈ ይገኛልም ሲሉ አክለዋል። ይህንም በመፍራት በተለይ በቆቦ እና ሌሎች አዋሳኝ አካባቢዎች ከሁለት መቶ ሺህ በላይ ሰዎች ተፈናቅለዋል ብለዋል። ከተኩስ አቁሙ በኋላ አማራ ክልልን ከወረረ በኋላ ያለውን ነው እያወራ ያለው። በአሸባሪው ህወሀት ምክንያት በክልላችን ከሁለት መቶ ሺህ በላይ ተፈናቃዮች አሉ። እነዚህ ተፈናቃዮች አሁን በጣም በችግር ነው የሚገኙት። በአጎራባች ወረዳዎች እና ወደ ተለያየ አካባቢ ሸሽተው ሜዳ ላይ ነው ያሉት። የምንገኝበት ወቅት ደግሞ ክረምት ነው። በእጅጉ ከባድ ጫና ውስጥ ነው ያለ ነው ማለት ነው። በተለይ በራያ አካባቢ ብቻ ያለው ተፈናቃይ ወደ መቶ ሀምሳ ሺህ ነው የሚደርሰው። በሌላው ግንባርም ደግሞ የተፈናቀሉትን ጨምሮ ወደ ሁለት መቶ ሺህ በላይ ይደርሳሉ እና በዋናነት ትልቁ ተፈናቃይ ያለው በራያ ግንባር በኩል ስለሆነ ይሄን ዓለም አቀፉ ማህበረሰብ ቦታው ድረስ ሂዶ ማየት ይችላል፣ እየሆነ ያለው ለዚህ መድረስ መቻል አለበት። በተለይ ድርጊቱን ማውገዝ አለበት። አልቆምም፣ እኮ አሁንም እያፈናቀለ ነው። አቶ ግዛቸው አያይዘው ማንነትን መሰረት ባደረገ ጥቃትና በተፈጥሮ አደጋ ጭምር የተፈናቀሉ ወደ አምስት መቶ ሺህ የሚጠጉ ዜጎች በክልሉ እንደሚገኙ አስረድተዋል። ዓለም አቀፉ ማህበረሰብ ግን ለእነዚህ ተፈናቃዮች የአስቸኳይ ጊዜ የምግብ እርዳታ በማቅረቡ ሂደት ምንም አይነት ተሳትፎ እያደረገ አለመሆኑን በመጥቀስ ወቅሰዋል ቃል አቀባዩ ይሄ ሁሉ ሲሆን እንግዲህ በራሳችን ሀቅም እነዚህን ሰዎች እና ባለን ሀቅም ለመደገፍ እየሞከሩ ነው ያለ ነው። በጣም አንድ ትዝብት ግን ምናልባትም ዓለም አቀፉ ማህበረሰብና አንዳንድ ተቋማት ምን ያህል ነው ለጀስቲስ የሚሰሩት የሚለውን በጣም ግምት ውስጥ የሚያስገባ እና ግልጽ አድሎም ጭምር ያለው እንደሆነ ምንረዳው ስለሆነ እኔ ዓለም አቀፉ ማህበረሰብ ይሄን በተገቢው መንገድ መኮንን አለበት። በሌላ በኩል የህወሀት ቃል አቀባይ አቶ ጌታቸው ረዳ ባለፈው ሰሞን በትዊተር ገጻቸው ባሰፈሩት ጽሑፍ የፌዴራል መንግስቱንና የአማራ ክልል ባለስልጣናት አመራር ተችተው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮች ወደ የመጡበት መመለሳችንን እንቀጥላለን ሲሉም አክለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።